የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 24 2017 ዓ ም ዝግጅታችን ጀመረ። ዩናይትድ ስቴትስ ከሁለት ቀናት በኋላ 47ኛውን የአሜሪካ ፕሬዚደንት ትመርጣለች። አንድ ሰው አሜሪካን ሀገር ከመጣ በኋላ በፈለገው ጊዜ ነበረ የጥገኝነት የአሳይለም ማመልከቻ የሚያመለክት 1996 ህግ አንድ ዓመት በመጣ በአንድ አመት ውስጥ የአሳይለም ማመልከቻ እንዲያመለክት ወንጀሎች የፈጸሙ ሰዎች ግሪን ካርድ ምኖራቸውም አልኖራቸውም እንዲባረሩ እያዘዘው ህግ የወጣበት ህግ ቢኖር 1996 ነው ማለት ነው። የሰማችኋቸው የህግ ጠበቃና አማካሪ የሆኑትን አቶ ፍጹም ማቻሜለህ ነው። በአሜሪካ እየተካሄደ ባለው ምርጫ የስደተኞች ፖሊሲ ለትውልደ ኢትዮጵያ አሜሪካውያን ምን ያክል ያሳስባቸዋል የሚለውን ጉዳይ በስፋት እንመለከታለን። በአካባቢያችን ባሉ ምርጫዎች መሳተፍ እንችላለን። በጣም እንደው በትንሹ እንኳ የስኩል ቦርድ አባል መሆን መሳተፍ እንችላለን ማለት ነው። ስለዚህ መራጭነት ብቻም ሲያ አሁን ተመራጭም እስከ መሆን ድረስ መሄድ መቻል አለበት። አሁን ደግሞ የሰማቸዋቸው ዩኤስ አፍሪካ የተሰኘው ተቋም ፕሬዚደንት የሆኑት ዶክተር ታዲዮስ በላይ ነው። በዩናይትድ ስቴትስ ምርጫ ድምፅ የማይሰጡ መራጮችን የተመለከተ መሰናዶ ይኖረናል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የለተሁድ ጥቅምት 24 2017 ዓም የመስታወስ ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመንሽ የቆየና ደረጀ ደስታንን፣ ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ሲሆን ግርማ ናት። ዛሬ የመስታወት መሰናዷችን ማክሰኞ የሚካሄደውን የዩናይትድ ስቴትስ ምርጫ በማስመልከት ልዩ ጥንክር ነው ያሰናዳው። ምርጫውን የሚመለከቱ የተለያዩ መረጃዎችን ወደ እናንተ እናደርሳለን። እንደተለመደው ዘና የሚያደርጉ ሙዚቃዎችም ይኖሩናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። የፕሪቶሪያው ስምምነት ሁለተኛ ዓመቱን ያዘ። የትግራይ ክልል አመራሮች ከኢትዮጵያ መንግስት ጋር በፕሪቶሪያ የተደረገው የተኩስ አቁም ስምምነት ላይ የሰፈሩ ቁልፍ ጉዳዮች በመንግስት በኩል እስካሁን ድረስ ተፈጻሚ አልሆነም አሉ። የክልሉ ፕሬዝዳንት አቶ ጌታቸው ረዳ ስምምነቱን ተፈጻሚ አለማድረግ በኢትዮጵያ ብሎም በቀጠናው ሊንሰራፋ የሚችል ያሉትን አሉታዊ ውጤት እንደሚያስከትል ተናግረዋል። ህገ መንግስታዊ እውቅና የተሰጣቸውን የትግራይ ግዛቶች ወደ ነበሩበት መመለስ ላይ እምብዛም ለውጥ አልታየም መላው ምዕራብ ትግራይ አሁንም በአማራ ኃይሎች ቁጥጥር ስር ሲሆን በአንጻሩ በመቶ ሺዎች የሚቆጠሩ የትግራይ ተወላጆች በአሰቃቂ ሁኔታ ውስጥ ይገኛሉ በማለት በኤክስ ማህበራዊ ድረገጻቸው ላይ ትላንት ቅዳሜ አስፍረዋል አቶ ጌታቸው ረዳ አክለውም የኤርትራ ኃይሎች በሰሜን ምዕራብ እና በምስራቅ ትግራይ የያዟቸውን አንዳንድ ስፍራዎች መያዛቸውን ቀጥለዋል በእነዚህ አካባቢዎችም በሰዎች ላይ ግፍ መፈጸሙ የተለመደ ነው ብለዋል በዚህ ምክንያት በመቶ ሺዎች የሚቆጠሩ የትግራይ ተወላጆች በማይታሰብ አስከፊ ሁኔታ ውስጥ በሀገር ውስጥ ተፈናቃይ መጠለያ ካምፖች ውስጥ እየማቀቁ ይገኛሉ ሲሉ ተናግረዋል። በጉዳዩ ላይ ምላሽ እንዲሰጡ የአማራ ክልል ቃል አቀባይ አቶ መንገሻ ፈንታውን ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ መንግስት ለአቶ ጌታቸው ረዳ አስተያየት በቀጥታ ምላሽ አልሰጠም። ይሁን እንጂ የፕሪቶሪያው የተኩስ አቁም ስምምነትን በተመለከተ በወጣው መግለጫ መንግስት አወዛጋቢ አካባቢዎች ብሎ በሚጠራቸው ምዕራባዊ ትግራይ ዙሪያ ውሳኔ ለመስጠት የአካባቢው ተወላጆች የራሳቸውን እድል በራሳቸው እንዲወስኑ መሻቱን አስታውቋል። በሌላ በኩል ኤርትራ ሰራዊቶቿ በትግራይ ክልል ውስጥ እንደማይገኙ አስታውቃለች። ለእነዚህ የውሸትና አሳሳች ውንጀላዎች ከረዥም ጊዜ በፊት ምላሽ ሰጥተናል በማለት የኤርትራው የመረጃ ሚኒስትር የማነ ገብረ መስቀል ዛሬ እሁድ ተናግረዋል። ሰሜናዊና ምስራቃዊ ትግራይ ተብለው እየተጠቀሱ ያሉት ባድሜና ሌሎች የኤርትራ ሉዓላዊ ግዛቶች ሲሆኑ በኢትዮ ኤርትራ የድንበር ኮሚሽን በኩል የኤርትራ ሉዓላዊ ግዛት ተብለው የተካተቱ ዓለም አቀፍ ሕግን በመጣስ ለ20 ዓመታት ያህል በወረ ወረራ ተይዘው የቆዩ ስፍራዎች ናቸው በማለት ለአሜሪካ ድምጽ ተናግረዋል። በሌላ በኩል አቶ ጌታቸው ረዳ የፕሪቶሪያው የተኩስ አቁም ስምምነት በትግራይ ክልል ላለፉት ሁለት ዓመታት ሰላምን በማምጣት ውጤታማ ሆኗል ሲሉም ተናግረዋል። አያይዞም የኢትዮጵያ መንግስት የባንክ የቴሌኮሚኒኬሽን የምድርና የአየር መጓጓዣ አገልግሎቶችን በመመለሱ ረገድ እርምጃዎች መውሰዱን ገልጸዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ የኢትዮጵያ መንግስት በተሳለጠ መልኩ በግጭት ምክንያት የተፈናቀሉ የትግራይ ክልል ዜጎች ወደ መኖሪያ ቀያቸው እንዲመለሱ እንዲያደርግ ጠይቃለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የፕሪቶሪያውን የተኩስ አቁም ስምምነት ሁለተኛ ዓመት መታሰቢያ በማስመልከት ባወጣው መግለጫ መንግስት ከትግራይ ክልል ከሀገሪቱ ሰራዊት ውጭ ያሉ ኃይሎችን በሙሉ እንዲያስወጣ አሳስቧል። በጎርጎሮሳውያኑ ህዳር ሁለት ሁለት ሺ ሀያ ሁለት በኢትዮጵያ መንግስትና በትግራይ ኃይሎች መካከል በፕሪቶሪያ የተደረገው የተኩስ አቁም ስምምነት በዋናነት በትግራይ ክልል የመሳሪያ ድምጾች ጸጥ ብሏል። የቆሙ አገልግሎቶች በድጋሚ ተጀምረዋል፣ የሀገር ውስጥ ተፈናቃዮችም ተመልሷል በማለት ሂደቱን በመልክ መልካም ተቀብለዋለች በማለት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ አስታውቋል። የኦሮሞ ነጻነት ተዋጊዎች ባደረጉት ጥቃት በፈጸሙት ጥቃት የሰሜን ሸዋ ዞን ባለስልጣን ተገደሉ። በኢትዮጵያ በሰሜን ሸዋ ዞን ባለስልጣናት ዓርብ ዕለት በተፈጸመ ጥቃት አንድ የአካባቢው ባለስልጣን መገደላቸውን አስታውቀዋል። ባለስልጣናቱ የውጫሌ ወረዳ ዋና አስተዳዳሪ አቶ ንጉሴ ኮሩ ጉርሙ በታጠቁ ኃይሎች መገደላቸውን አስታውቀዋል። የግድያው ዜና በአካባቢው የብልጽግና ፓርቲ የፌስቡክ ገጽ ላይ ነው የሰፈረው። መግለጫው አቶ ንጉሴ የተገደሉት በካራ አካባቢ ያለውን የጸጥታ ሁኔታ ለመጎብኘት በተንቀሳቀሱበት ወቅት ነው በማለት አስፍሯል። ፓርቲው የኦሮሞ ነጻነት ሰራዊት ኦነግን ለጥቃቱ ተጠያቂ አድርጓል። በመንግስት ኃይሎች እና በኦሮሞ ነጻነት ሰራዊት መካከል በተፈጠረ ግጭት ሌሎች በርካታ ሰዎች መቁሰላቸውና መገደላቸውን የሚያመላክቱ ዘገባዎች አሉ። አቶ ንጉሴ የህዝብ ፍላጎትና ጥቅምን ለማስከበር ቁርጠኝነት የነበራቸውና በህዝብ ዘንድ ተወዳጅ የነበሩ በከፍተኛ ፍላጎት ህዝባቸውን የመሩ ናቸው በማለት የፓርቲው መግለጫ አስፍሯል። የአሜሪካ ድምጽ የውጫሌ ዞን የአካባቢ አመራሮችና ከሰሜን ሸዋ አመራሮች ነገሮችን አግኝቶ ለማነጋገር ያደረገው ጥረት ለዛሬ አልተሳካም። የኦሮሞ ነጻነት ሰራዊት አማካሪ የሆኑት ጂሬኝ ጉዴታ በውጫሌ ወረዳ የተደረገው ጥቃት በኦነግ መፈጸሙን ለአሜሪካ ድምፅ ተናግረዋል። ይሁን እንጂ በጥቃቱ እስካሁን ድረስ ምን ያክል ሰዎች እንደተገደሉ አላስታወቁም። አድማጮች፣ ይህ ዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። ቱርክ ከአፍሪካ ጋር ግንኙነቷን በማጥበቅ ላይ ትገኛለች። ዛሬ እሁድ በጅቡቲ እየተካሄደ ባለው የቱርክ አፍሪካ የመሪዎች ጉባኤ ላይ ቱርክ ከአፍሪካ ጋር ያላትን ግንኙነት ለማጠናከር እና ፍልስጤማውያንን በዲፕሎማሲ ለመደገፍ ጥሪ አድርጋለች። ሀገሪቱ ባለፉት ቅርብ ዓመታት በከፍተኛ ሁኔታ በአፍሪካ መዋለ ነዋይ እያፈሰሰች ሲሆን የቱርኩ መሪ ጣይብ ረጅብ ጣይብ ኤርዶዋንም ስልጣን ላይ በቆዩባቸው አስርት ዓመታት በ31 የአፍሪካ ሀገራት 50 የሚደርሱ ጉብኝቶችን አድርገዋል። በአሁኑ ሰዓት በጅቡቲ እየተካሄደ በሚገኘው የቱርክ አፍሪካ የመሪዎች ጉባኤ ላይም አንጎላ፣ ቻድ፣ ኮሞሮስ ኮንጎ፣ ሪፐብሊክ፣ ግብፅ፣ ኢኳቶሪያል ጊኒ፣ ጋና፣ ሞሪታንያ፣ ናይጄሪያ፣ ደቡብ ሱዳን፣ ዛምቢያ እና ዚምባብዌን ጨምሮ 14 የአፍሪካ ሀገራት እየተሳተፉ ይገኛሉ። በጉባኤ ላይ የተሳተፉት የቱርኩ የውጭ ጉዳይ ሚኒስትር ሀገራቸው ከአፍሪካ ጋር በምታደርገው የንግድ ልውውጥ ባለፈው የጎርጎሮሳውያኑ ዓመት 35 ቢሊዮን ዶላር እንደነበረ ገልጸው ሀገራቸው በአፍሪካ ላይ በቀጥታ የምታፈሰው መዋለ ነዋይም 7 ቢሊዮን ዶላር ደርሷል በማለት ተናግረዋል። በተጨማሪም ቱርክ በሰሐራ በስተደቡብ ባሉ ሀገራት የታጠቁ ኃይሎችን በማሰልጠንና መሳሪያ በማስታጠቅ በአህጉሪቱ አራተኛዋ ተጽዕኖ ፈጣሪ ሀገር ሆናለች። ባለፉት ቅርብ ወራትም በኢትዮጵያና በሶማሊያ መካከል የተፈጠረውን አለመግባባት ለማስታረቅ እንዲሁም በኒጀር የማዕድን ስምምነት ውሎችን እንዲካሄዱ ማገዟ ይታወሳል። ቀጣዩ የቱርክ አፍሪካ ጉባኤም በጎርጎሮሲያኑ 2026 እንደሚደረግ ተገልጿል። በመጨረሻም የአሜሪካ ቢ52 ቦምብ ጣይ አውሮፕላኖች መካከለኛው ምስራቅ ገቡ። ኢራን በአሜሪካና በእስራኤል ላይ ከፈጸመችው ዛቻ አንድ ቀን በኋላ፣ ትላንት ቅዳሜ የአሜሪካ ቢ52 ቦምብ ጣይ አውሮፕላኖች ወደ መካከለኛው ምስራቅ መድረሳቸውን የዩናይትድ ስቴትስ ጦር አስታውቋል። የመካከለኛ ምስራቅና አካባቢው የዩናይትድ ስቴትስ ማዕከላዊ እዝ ፈንጂጣይ አውሮፕላኖቹ ከሚኖ የአየር ኃይል አምስተኛ ክንፍ ደርሷል በማለት በማህበራዊ ድረገጹ ላይ አስፍሯል። የፔንታገን ቃል አቀባይ ሜጀር ጄኔራል ፓት ራይደር ኢራን አጋሮቿ፣ ወይም በአካባቢው ያሉት ደጋፊዎቿ አሜሪካውያን ሰራተኞችን ወይም ፍላጎቶችን ለማጥቃት ይህንን ጊዜ ይጠቀሙበታል ያሉ ሲሆን አያይዞም ዩናይትድ ስቴትስ ሕዝቦቿን ለመከላከል አስፈላጊውን እርምጃ ሁሉ ትወስዳለች ብለዋል። አድማጮች ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ትቆዩ ዘንድ ጋብዛለሁ። ኤደን ገረሙ ከዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 24 2017 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ቀደም ብለን እንዳስተዋወቅ ነው ዛሬ ማክሰኞ የሚካሄደውን የ2024 አሜሪካ ምርጫ የሚመለከቱ ልዩ ልዩ ዘገባዎችን ነው ወደ እናንተ የምናደርሰው። በቀጥታ ወደ እሱ ከማለፋችን በፊት ግን እንደተለመደው ዝግጅታችንን በሙዚቃ እንጀምራለን። ልክ ነው፣ ትንሽ ቆየት ያሉ ለስላሳ ዜማዎችን ነው ለዛሬ ያዘጋጀነው። ስለዚህ ከሄለን በርሄ ሙዚቃዎች መካከል የሕልሜ ጓደኛ ያለች በተጫወተችው ዜማ ዝግጅታችንን እንጀምር። ከመስታወት ጋር መልካም ቆይታ። በርሄ የህልሜ ጓደኛ ሙዚቃ ነው። ተከታትለን የተመለስ ነው። አሁን በቀጥታ የዩናይትድ ስቴትስን ምርጫ አስመልክተን ካሰናዳናቸው ውስጥ ቀዳሚ ወደሆነው ዘገባ እንለፍ። የስደተኞች ጉዳይ ለትውልደ ኢትዮጵያ አሜሪካዊ መራጮች ምን ያክል ቁልፍ ጉዳይ ነው የሚለውን ይመለከታል። ከሁለት ቀናት በኋላ በዩናይትድ ስቴትስ በሚካሄደው ፕሬዚዳንታዊ ምርጫ መራጮች ትኩረት ከሚሰጡባቸው ቁልፍ ጉዳዮች አንዱ የስደተኞች ጉዳይ ነው። የአሜሪካ ድምፅ ያነጋገራቸው የሪፐብሊካን ፓርቲ ደጋፊዎች ወደ አሜሪካ የሚገቡ ህገወጥ ስደተኞች ቁጥር የሚያሳስባቸው ሲሆን፣ የዲሞክራት ፓርቲ ደጋፊዎች ደግሞ ስደተኞች ህጋዊ በሆነ መንገድ የሚኖሩበት መንገድ እንዲመቻች ይፈልጋሉ። ስመኝሽ እንግዲህ አንቺ በዘንድሮ ምርጫ ድምፃቸውን የሚሰጡ ትውልደ ኢትዮጵያውያንና ጉዳዩ የሚመለከታቸውን ባለሙያዎች አነጋግረሽ የአሜሪካ የስደተኞች ፖሊሲ ጉዳይ በዘንድሮ ምርጫ ለምን ወሳኝ እንደሆነ ጠይቀሻቸዋል። በቀጥታ ወደ አዘጋጀሽው ዘገባ እንለፍ። መኳንንት መኩሪያ ወደ አሜሪካ የመጣው እንደ አውሮፕያን አቆጣጠር በ2008 ነው። ያለፉትን 16 ዓመታት በቺካጎ ግዛት ኤሊኖስ ከተማ ሲኖር ታዲያ አይቶት የማያውቀውን ከፍተኛ ቁጥር ያለው ህገወጥ ስደተኛ ባለፉት አራት ዓመታት ማየቱ እንዳስደነገጠው ይናገራል። ቺካጎ ነው የምኖረው፣ እኔ ፐርሰናሊ በአይን ያየሁት ከኮቪድ በኋላ በጣም ከፍተኛ የሆነ የስደተኛ መጥቶ ልክ አገር ቤት እንደምናየው ወይም ሌላ ሶስተኛ ሀገር ላይ እንደምናየው በየመንገዱ ሰዎቹ፣ በየግሮሰሪው፣ በየጋዝ ስቴሽኑ አሜሪካ ውስጥ ያለው ብለሽ ማትጠብቂ አይነት ነገር ህጻናትን ይዘው ሲለምኑ ምናምን ታያለሽ። እዚይን ነገር አልነበረም። እኔ እንግዲህ በትራምፕ ጊዜ አልነበረም፣ በኦባማም ጊዜ ያን ያህል አላየም። ግን ላስት ትሪ ፎር ይርስ ያንን ያየ ነው እና ይሄ ዝም ብሎ ቦርደር እየከፈቱ እያስገቡ መልሶ የመኪና ስርጎ የተለያዩ ወንጀሎች ሲፈጸሙ እናያለን። በዚህ ምክንያት መኳንንት ሁለት ሳምንት ቀደም ብሎ ድምፁን ለሪፐብሊካኑ ተፎካካሪ የቀድሞ ፕሬዚዳንት ዶናልድ ትራምፕ ሰጥቷል። ወስኝ ያለው አክ መርጫ አለው መር በሜል ላይ መረት የመረጥኩ ትራምፕ ነው። ፍርጣሪ አልነበረኝም። ትራምፕ እንደመት የስደተኝነት ጉዳይ የትራምፕ የምርጫ ዘመቻ ቁልፍ አካል ነው። የባይደን አስተዳደርንና የዘንድሮ ምርጫ ተቀናቃኛቸውን ምክትል ፕሬዚዳንት ካማላ ሃሪስንም በስተ በስተደቡብ ያለውን ድንበር ባለማስከበር የስደተኛ አስተዳደር ስርዓቱ ከቁጥጥር ውጪ እንዲሆንና ወንጀለኞች ወደ ሀገሪቱ ዘልቀው እንዲገቡ በማድረግ ይከሷቸዋል። ያለፉትን አርባ ዓመታት በዩናይትድ ስቴትስ ፔንስልቫኒያ ግዛት የኖሩትና ለዲሞክራቲክ ፓርቲ ድጋፋቸውን የሚሰጡት ዮም ፍስሐ ግን ይህን ክስ አይቀበሉትም። እንዲያውም በተቃራኒው የቀድሞ ፕሬዚዳንት ዶናልድ ትራምፕ ለስደተኞች ከፍተኛ ንቀት አላቸው ይላሉ። ትራምፕ እዚህ የመጡትን ኢሊጋል ኢሚግራንቶችን ሕጉን የጣሱና ከሀገራቸው ወንጀለኞች መሆናቸው ከታወቀ አባርራለሁ ነው የሚለው። ካማላ ሃሪስም ደግሞ የተለየ አይደለም ከዚህ እሷም አስቆማለሁ ነው የምትለው። ግን ልዩነቱ አብዛኛውን የትራምፕ አስተዳደር በጣም ስለ ስደተኞች በጣም መጥፎ የሆነ አነጋገር ይናገራል እና ይሄ በተለይ ህጋዊ ያልሆኑት ብቻ ሳይሆን ትውልዳችን ከአሜሪካ ውጭ ሆኖ እዚህ መተን የአሜሪካ ዜግነት ያገኘን ሰዎች በሙሉ የሚያንቋሽሽ ነው። ይሄ ነው ትልቁ ችግር በትራምፕ በኩል እንጂ ፖሊሲያቸው ያን ያክል የተለያየ አይመስለኝም። ከመላ ሀሪስም ብዙ ከውጭ የሚመጡትን ሰዎች በህጋዊ መንገድ እንዲመጡ ነው የምንፈልገው ይሁኸውም በዩናይትድ ስቴትስና በኢትዮጵያ መካከል ያለውን ግንኙነት ለማጠናከር በሚሰራው የኢትዮጵያ ና አሜሪካ ህዝቦች ጉዳይ ኮሚቴ ውስጥ ያገለግላሉ። አሜሪካ ውስጥ የመኖሪያ ፈቃድ ሳያገኙ የሚኖሩ ስደተኞች ህጋዊ ፈቃድ እንዲያገኙም ይሟገታሉ። ብዙ ኢትዮጵያኖች አሉ። አሁን በመጥተው በህጋዊ መንገድም መጥተዋሉ፣ በህጋዊ ያልሆኑ መጥተው አሉ። ግን በጣም ሰላማዊ ህዝብ ሆነው እዚህ ሀገር በሰላም የኖሩትን በእነሱ ፈቃድ እንዲያምን ለማግኘት የሚቻልበትን፣ ስለዚህ ስለ ራሳችን በአካባቢው ሰላም፣ የውጭ ጉንኝነት እንዲሻሻል የሚያደርጉትን ተወዳዳሪዎች ማስመረጥ ነው የምንፈልገው መምረጥ ነው የምንፈልገው። የስደተኛ ጉዳይ የሀሪስ ምርጫ ዘመቻ ቁልፍ አካል ባይሆንም ባለፉት አራት ዓመታት ባይደን የተከተሉት ፖሊሲ የጥገኝነት ጠያቄዎች ቁጥር በፍጥነት ምላሽ እንዲያገኝና በህገ ወጥ መንገድ ድንበር አቋርጠው የሚገቡ ስደተኞች ቁጥር እንዲቀንስ ማድረጋቸውን ነው የሚገልጹት። ሀሪስ ከተመረጡ ይህ ሂደት የበለጠ እንዲፋጠን እንደሚያደርጉም አመልክተዋል። በሜሪላንድ ግዛት የሪፐብሊካን ፓርቲን ወክለው ለህግ መወሰኛ ምክር ቤት ተወዳድረው የነበሩት ላባን የማነስ ስዩም ግን ባይደን ስልጣን ከያዙ ወዲህ ባሉት አራት ዓመታት ብቻ ከስድስት እስከ አስራ አምስት ሚሊዮን የሚሆኑ ህገወጥ ስደተኞች ወደ አሜሪካ ገብተዋል ብለው ይከራከራሉ። ዴሞክራት ለች ሺህ ሀያ አንድ ወደ ስልጣን ሲመጡ የመጀመሪያ ነገር ያደረጉት ጆ ባይደን እና ካማላ ሃሪስ፣ ትራምፕ አስቀምጦት የነበረ የቦርደር ህጎች ነው ያፈረሱት። በዛ ምክንያት ቦርደሩ ክፍት ሆነ ማለት ነው። ቦርደሩ ክፍት ሲሆን ደግሞ ከስድስት እስከ አስራ አምስት ሚሊዮን ሰው በአራት አመት ውስጥ ገባ ማለት ነው። ይሄ በማንኛውም ሀገር የማይሆን ቁጥር ነው። እንደዚህ አይነት ማንኛውም ሲስተም አብዞርቭ ማድረግ አይችልም እና አሁን ትልቅ ችግር ፈጠረ ማለት ነው። በዩናይትድ ስቴትስ ምክር ቤት የተወከሉት የሁለቱ ፓርቲ ተወካዮች ላለፉት አስርት አመታት ሁሉን አቀፍ የስደተኞች ፖሊሲ ማሻሻያ ማጽደቅ አለመቻላቸው አሁን ለሚታየው ችግር ምክንያት መሆኑን ባለሙያዎች ይናገራሉ። ለመጨረሻ ጊዜ ማሻሻያ የተደረገው እንደ አውሮፓያን አቆጣጠር በ1996 ሲሆን ከዛ ወዲህ የጥገኝነት ጥያቄዎችንና የድንበር ጉዳዮችን ለማስተናገድ ፕሬዝዳንቶች ማስፈጸሚያ ትእዛዞችን ወይም ኤክስኪቲቭ ኦርደር እንደሚጠቀሙ በዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ የስደተኞችና ሌሎች ጉዳዮች ጠበቃ ሆነው የሚያገለግሉት አቶ ፍጹም አቻሜለ ያስረዳሉ። ከ1996 በፊት አንድ ሰው አሜሪካን ሀገር ከመጣ በኋላ በፈለገው ጊዜ ነበረ የጥገኝነት የአሳይለም ማመልከቻ የሚያመለክቱ የዘጠና ስድስቱ ህግ አንድ አመት በመጣ በአንድ አመት ውስጥ የአሳይለም ማመልከቻ እንዲያመለክት፣ ወንጀሎች የፈጸሙ ሰዎች ግሪን ካርድም ኖራቸውም አልኖራቸውም እንዲባረሩ ያዘዘው በጣም ስትሪክቲቭ የሆነ ህግ የወጣበት ትልቅ ድራስቲክ ለውጥ የተደረገበት ህግ ቢኖር አስራ ዘጠኝ ዘጠና ስድስቱ ነው ማለት ነው። ከዛ ወዲህ እንግዲህ የሪፐብሊካኖች በትራምፕ ጊዜ በተለይ አዳዲስ ሰዎችን ለማስገባት ቀርቶ ያሉትንም ለማስወጣት እንደውም ዜጋ የሆነትን ሁሉ ዜግነት ለመንጠቅ ትልቅ እንቅስቃሴ ይደረግ ነበር። ሙስሊሞች ሁሉ እንዳይገቡ ሙስሊም ባን የሚባል ሁሉ የማዘጃ አውጥቶ ነበር ህግ ማውጣትን ባይችልን ዲሞክራት ፓርቲ አስተዳደር ላይ መኖሩ ለስደተኞች የተሻለ ነው የሚሉት አቶ ፍጹም በስደተኞች ዙሪያ ያለው አመለካከት በተለይ በምርጫ ወቅት በተለየ ሁኔታ ትኩረት የሚያገኝበትን ምክንያት ያስረዳሉ። ዲሞክራቶች ኢሚግራንት ደረጃ የተሻለ ፖሊሲ ይዘው ነው የሚመጡት። እነሱ በመጡ ቁጥር ጉዳዮች ይፋጠናሉ። እነሱ በመጡ ቁጥር ከውጭ የሚመጡት ስደተኞች ቁጥር ይጨምራል። የዜግነት ፕሮሰሱ ይፈጥናል። ሪፓብሊካን ግን ያው ናቹራላይዝድ የሚሆኑ ሰዎች ለዴሞክራት ይመርጣሉ ብሎ ስለሚያስቡ አንደኛ የተለያዩ ማዘጃዎችን በማውጣት መንገዶችን ይዘጋሉ። ኬዞች በፍጥነት እንዳይፈጸሙ ያደርጋሉ። በዚህ ምክንያት ነው አሁን የኢሚግሬሽን በተለይ አሁን ባለፉት ዓመታት ከሌሎች ከኢኮኖሚው፣ ከአገሪቱ ሴኪሪቲ፣ ከውጭ ፖሊሲ እና ከሌሎችም እኩል ኢሚግሬሽን አሁን በምርጫ ጊዜ ሚና ከሚጫወቱ ጉዳዮች አንዱ ሆነዋል ማለት ነው። አቶ ዮምም በማክሰኞ ምርጫ ድምጻቸውን በሚሰጡበት ወቅት ማረጋገጥ የሚፈልጉት ይህንን ነው። ያመለከቱትን ህጋዊ ለመሆን ብዙ ጊዜ ፈጀባቸዋሉ። እስከ አስር ዓመት የቆዩ አሉ። ህጋዊ ሳይሆኑ የሚኖሩ አሉ። ግን ሰላማዊ ሰዎች ናቸው፣ በስራቸውም ጎበዞች ናቸው እና እነኚህ ህጋዊነት እንዲሰጣቸው እኛ ሁላችን የምንፈልገው እሱን ነው። በህጋዊ መንገድ አሜሪካዊ ዜግነት ማግኘቱን የሚገልጸው መኳንንት ግን ይህ አያሳስበውም። እንዲያውም ትራምፕ ስደተኞችን ይጠላሉ የሚለውን አመለካከት አይቀበለውም። እኔ እንደሚባለው ትራምፕ እንደ ኢንዲቪዥዋልም ሆነ እንደ ሪፐብሊካን እንደ ፓርቲ ያን ያህል አንታይ ኢሚግራንት ናቸው ብዬ አላስብም። በፕሮፓጋንዳው በሚዲያው፣ ዲሞክራቶች እንደሚያደርጉት ያን ያህል ናቸው ብዬ አላስብም። ምናልባት እንደሚባለውም ከትራምፕ ልክ ከኦባማ የከፋ ነበረ ኢሚግራንቶች ላይ የሚባላል አለ፣ ሪያሊቲ ስናየው ምናምን። ግን ዞሮ ዞሮ ለእኔ በሬሲስት ናቸውም ኦር ደግሞ ኢሚግራንቶች ላይ መጥፎ ናቸው የሚባለው ነገር የሚዲያውን ያክል አይመስለኝም። እኔም ፐርሰናሊ እንደ አንድ ኢሚግራንትም ያን ያል አፌክት ያደረገኛል ብዬ አላስብም። ግን ኢሚግራንቶችን ሌጋል ያልሆኑ ኢሚግራንቶችን ዲፖርት እናደረጋለን የሚለው ነገር ብዙም ለእኔ አያስጨንቀኝም። ሌጋል ላይ ግን ደግሞ ሕጉን ተከትሎ ማንኛውም ሰው ወደ ሀገር መምጣት ይችላል፣ ግን ሕጋዊ መሆን አለባቸው የሚል አቋም እንዳላቸው ነው ለእኔ የሚረዳ። እዚህ ላይ ደግሞ እኔ ተቃውሞ የለኝም። በማክሰኞ ምርጫ ድምጻቸውን ለትራምፕ ለመስጠት የተዘጋጁት ላባንም አሜሪካ ውስጥ አለ የሚሉትን የስደተኛ ቀውስ መቅረፍ የሚችለው ሪፐብሊካን ፓርቲ የሚከተለው ፖሊሲ ነው ብለው ያምናሉ። የመጀመሪያ ነገር ቦርደሩ በአንዴ መዘጋት አለበት ማለት ነው። ስለዚህ ማንኛውም ስደተኛ የሚመጣ በሜክሲኮ ኬሱ ተጣርቶ ነው ወደ አሜሪካ የሚገባ ማለት ነው። የመጀመሪያ ነገር መደረግ ያለበት ይሄ ነው። ሁለተኛ ነገር እዚህ ያሉት ሰዎች ክሪሚናል ሬከርድ ያላቸው ሰዎች ደግሞ ተመልሶ ከሀገር እንዲወጡ ይደረጋል ማለት ነው። በፍጥነት ከሀገር እንዲወጡ ትራምፕ በስደተኞች ዙሪያ የሚከተሉት ፖሊሲ እንደ አውሮፓውያን አቆጣጠር በ2016 ወደ ዋይት ሀውስ እንዲገቡ ከረዳቸው ጉዳይ አንዱ ነበር። አሁንም ከተመረጡ ከፍተኛ ቁጥር ያላቸው ሕገወጥ ስደተኞችን ከሀገር እንደሚያስወጡ ቃል ገብተዋል። ከሕገወጥ ስደተኞች የሚወለዱ ልጆች ዜግነት እንዳያገኙ እንደሚያደርጉም ተናግረዋል። ሀሪስ በበኩላቸው ትራምፕ በስልጣን ላይ እያሉ በስደተኞች ዙሪያ ያወጧቸው ጠንካራ ህጎች ቤተሰቦችን የለያዩ እንደነበር በመግለጽ ይቃወሟቸዋል። በድንበር ላይ ያለውን ጫና ለመቀነስም ህጋዊ መንገዶችን እንደሚያሰፉ ገልጸዋል። ከሁለቱ እጩዎች ማን የበለጠ ድምፅ አግኝቶ ዋይት ሀውስን እንደሚቆጣጠር ግን ከማክሰኞ በኋላ የሚለይለት ይሆናል። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ የአሜሪካ የስደተኛ ፖሊሲ ጉዳይ በዘንድሮ ምርጫ ምን ያክል ወሳኝ ነው ስንል መራጮችና ባለሙያዎችን ያነጋገርንበትን ዘገባ ነበረ የተከታተልነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው ወደ እናንተ እያደረስን ያለ ነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አምሃሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዶችን ደግሞ በዘንድሮ የአሜሪካ ምርጫ ላለመሳተፍ የወሰኑ መራጮችን ይመለከታል በምርጫ ውስጥ ድምፅ ለመስጠት የሚኖረውን ተጽዕኖም ይቃኛል። ማክሰኞ በሚካሄደው የአሜሪካ ምርጫ የሚወዳደሩትን እጩ ፕሬዚዳንቶች እየመረጡና ለመምረጥ እየተዘጋጁ ያሉ ትውልደ ኢትዮጵያውያን ቢኖሩም አንዳንዶቹ ግን በዘንድሮ ምርጫ ላለመሳተፍም ወስነዋል። ለዚህ ደግሞ የተለያየ ምክንያት እንዳላቸው ይናገራሉ። የሕግ ባለሙያና ዩኤስ አፍሪካ የተሰኘው ተቋም ፕሬዚደንት ዶክተር ታዲዮስ በላይ ግን ትውልደ ኢትዮጵያውያን ተሰሚነታቸውን ለማሳደግ በመራጭነትና ተመራጭነት የሚያደርጉትን ተሳትፎ ማጠናከር ይኖርባቸዋል ይላሉ። ባልደረባችን አስማማው አየነው በዚህ ዙሪያ ያሰናዳው ዘገባ ተከታዩ ነው። ትውልደ ኢትዮጵያውያን አሜሪካውያን ቀናቶች በቀሩት የአሜሪካ ምርጫ የሚወዳደሩትን እጩ ፕሬዚዳንቶች እየመረጡና ለመምረጥም እየተዘጋጁ ቢሆንም አንዳንዶች ግን በዘንድሮ ምርጫ ላለመሳተፍ ይወሰኑም አሉ። ለረጅም ዓመታት የሪፐብሊካን ፓርቲ በመምረጥ በምታወቀው ቴክሳስ የዳላስ አካባቢ ነዋሪ የሆኑት ናኦሚ ስዩም እርሳቸው በሚኖርበት አካባቢ የሚገኙ የዲሞክራቲክ ፓርቲ ደጋፊዎች ሪፐብሊካን ማሸነፋቸው አይቀርም በሚል አስቀድመው በምርጫው ላለመሳተፍ የወሰኑ ስለመኖራቸው ይናገራሉ። በኢሚግራንት ኮሚዩኒቲ መሀል ይሁን በማንኛውም ሰው መሀል ይሁን ኦልሬዲ ሪፐብሊካን ነን እና የእኔ ምርጫ ምንም ልዩነት አያመጣም አሁን ባለፈው በአንዳንድ ምርጫዎች ከሁለት መቶ ሺህ በታች ባነሰ ነው አንዳንድ ሰዎች የተመረጡት እዚህ ስቴት ውስጥ ሎክል ሌቨልም ብትለው ስቴት ሌቨል ብትለው ለካንግረስ ለሰነት ብታየው ብዙ ጥናቶች ተደርገ አሁን ከሁለት መቶ ሺህ በታች ባለ ልዩነት ነው የተመረጡት አንዳንድ ሰዎች እና ሁሉም ቢሳተፍ፣ ሁሉም ተምሮ ሁሉም ኤጁኬት ተደርጎ ቢሳተፍ ከሪፐብሊክነት ወደ ዴሞክራት ሊቀየር ይችላል እያሉ ብዙ አሁን ጥናቶች ወጥተዋል። የአሜሪካ ድምጽ በዚህ ጉዳይ በተለያዩ የአሜሪካ ግዛቶች የሚኖሩ ትውልደ ኢትዮጵያውያን አሜሪካውያንን ጠይቆ ሁለቱን ምጮች የማይደግፉ መሆናቸውን ጨምሮ በተለያዩ ምክንያቶች እንደማይሳተፉ የገለጹ ሲሆን ድምጻቸውን ለመቀረጽ ፈቃደኛ ባለመሆናቸው ሀሳባቸውን ማሰማት አልቻልንም። የህግ ባለሙያና የአፍሪካ አሜሪካ ስትራቴጂያዊ ግንኙነት ማጠናከር ላይ የሚሰራው የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንት ዶክተር ታዲዮስ በላይ በዚህ በምርጫ ያለመሳተፍ ውሳኔ አይስማሙም። አን በጣም የተሳሳት አመለካከት ነው በዚህ ኢሌክሽን ላይ የፌደራል ወይም ደግሞ ዚ የፕሬዚደንሻል ካንዲዴቶችን ብቻ አይደለም እና ያው እዛ ላይ የተለያዩ ሰዎች አሉ ለምሳሌ የሜር ወይም የስኩል ቦርድ ወይም ደግሞ በየስቴቶቻቸው ተወካይ የሆኑ ሰዎች የሚወዳደሩበት ወቅት ነው። ስለዚህ የኛ ኮሚኒቲ ምናልባት ካሉት ካንዲዴቶች ጋር አሁን ላይ ደስተኛ ላይሆን ይችላል፣ በፖሊሲዎቻቸው ወይም ደግሞ ከዚህ በፊት በሰሯቸው ስራዎች። ነገር ግን ይህን ኢሌክሽን ተከትሎ ወይም ታኮ የሚመጡ የተለያዩ ምርጫዎች አሉ። አሁን ቅድም እንዳልኩ የስኩል ቦርድ አለ፣ ለስቴት ረን የሚያደርጉ ሰዎች አሉ፣ ለከንቲባነት ፖዚሽን ረን የሚያደርጉ አሉ። ኢን ፕላስ ደግሞ የተለያዩ ሜጀሮች አሉ እዚህ ሀገር፣ ከትምህርት ጋር የተገናኘ ከሄልስኬር ጋር የተገናኘ ከታክሴሽን ጋር፣ ከተለያዩ ጉዳዮች ጋር የተገናኙ ሜጀሮች አሉ። ሜር ሰላሳምስት ሜር ኤ ሜር ዲ ምናምን ይባሉ ማለት ነው። በዚህ በትምህርት ዙሪያ፣ በታክሴሽን ዙሪያ ሊሆን ይችላል ይችላል በተለያዩ ዘርፎች ሜር አለ። ስለዚህ የፕሬዚደንሻል ኤሌክሽን ቢቻር አለም አሁን እዚህ ፓርቲፔት የምናደርገው የእኛ ማህበረሰብ መገንዘብ ያለበት ይህንን ነው። በአሜሪካ ምርጫ እያንዳንዱ ድምጽ ዋጋ አለው የሚሉት ዶክተር ታዲዮስ ያልተገመቱ ውጤቶች ሊስተናገዱ የሚችሉበት እድል ይኖራል ይላሉም። አሁን ጆርጂያን ለምሳሌ ያህል ሁለት ሺን ሀያ ብንወስደው ጆርጂያ ላይ ጆርጂያ እንግዲህ ብዙ ጊዜ የምናውቀው የሪፐብሊካን ስትሮንግ ሆልድ የነበረ ስቴት ነው። አሁን ግን ሽፍት እያደረገ ወደ ዴሞክራቶቹ ሽፍት እያደረገ እንደሆነ አይተናል። ግን ደግሞ ሁለት ሺ ሀያ ላይ በደንብ አሳይቶናል። ስለዚህ ግዴታ እነ የእኛ ማህበረሰብ አባላት የሚኖሩባቸው ስቴቶች የሪፐብሊካን ወይም ደግሞ የዴሞክራቶች ስቴት ናቸው በሚል የእኔ ድምፅ ዋጋ አይኖረውም የሚል አመለካከት ጥሩ አይደለም። አሁን ከነገርኩህ ከዚህ አንድ እንኳን ኬዝ፣ የጆርጂያን ኬዝ ብንወስደው ሽፍት የማድረጉ ሳይታሰብ ያልተገመተ ሁኔታ ሊፈጠር ይችላል ማለት ነው። ለምሳሌ ካሊፎርኒያን ውሰድ። ካሊፎርኒያ የዴሞክራት ስትሮንግ ሆልድ፣ ምን እንደሚፈጠር አናውቅም። ቴክሳስን ውሰድ አብዛኛውን ጊዜ ሪፐብሊካኖች ናቸው የሚያሸንፉት እዛ ግን አይተናል። ደግሞ እዛም በራሱ አሁን ትልልቅ ሲቲዎች፣ ሂውስተንን ብትወስድ፣ ኦስትንን ብትወስድ፣ ዲን ሲቲዎች ዳላስ ያ ብትወስድ በታሪክ የሪፐብሊካን የነበሩት ነገር ግን አሁን ወደ ዴሞክራት ሽፍት እያደረጉ ነው። ስለዚህ ያንንም ግምት ውስጥ ማስገባት መቻል አለበት የኛ ማህበረሰብ ግዴታ። ፕሬዚደንሻል ኤሌክሽኑ ብቻ አይደለም ትኩረት ማድረግ ያለብን። እንደዛም ቢሆን ግን ስቲል ያለንን የዲሞክራሲ መብት መጠቀም መቻል ያስፈልጋል። ይሄ መቼ ዝም ብሎ የመጣ ነገር አለ በብዙ ትግል በብዙ መስዋዕትነት የመጣ ትልቅ የሆነ እድል ነው። ትልቅ የሆነ መብት ነው። ስለዚህ ነው ሌሎች ሀገሮች አፍሪካ ውስጥ ማናየውን ዴሞክራሲ ባህል ነው እዚህ ሀገር ያለው። ስለዚህ ያንን ደግሞ ባህል ማስጠበቅ፣ በዛ የዴሞክራሲ ስርዓት ውስጥ ደግሞ መሳተፍ መብትን ብቻም ሳይሆን ግዴታም ጭምር ነው። ስለዚህ የኛ ማህበረሰብ ወደኋላ ማለት የለበትም። የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንት ዶክተር ታዲዮስ ትውልደ ኢትዮጵያውያን ተሰሚነታቸውን ለማሳደግ በመራጭነትና ተመራጭነት የሚያደርጉትን ተሳትፎ ማጠናከር ይኖርባቸዋልም ይላሉ። የእኛ ማህበረሰብ ተሳትፎ ተሳትፎ ብዙ ጊዜ አሁን የዚ ቮተርስ ሬጅስትሬሽን ሊሆን ይችላል፣ ከሲቪክ ኤንጌጅመንት ደግሞ ከማህበረሰብ ተሳትፎ ጋር በተገናኝ በጣም ዝቅተኛ ነው የእኛ ማህበረሰብ ብዙ ጊዜ በራሳችን አካባቢ ነው ነገሮችን የምናደርገውና እንዲህ አይነት አገር አቀፍ የሆኑ ጉዳዮች ሲኖሩ ኤሌክሽን ሊሆን ይችላል የተለያዩ ኤቨንቶች ሊሆኑ ይችላሉ። እዛ ላይ የመሳተፍ አቅማችን ብዙ ጊዜ በጣም አነስተኛ ነው። ይህ ምርጫ አንድ የሆነ እድል ይዞልን ይመጣል ቤ ተስፋ አደርጋለሁ በመሳተፍ ማለት ነው። ይሄ ጥሩ እድል ነው። እኛ ማህበረሰብ ወጥቶ ምርጫው ላይ መሳተፍ መቻል አለበት። ከዛም በተያያዥ የሆኑ የተለያዩ ሲቪክ ኢንጌጅመንቶች ጋር መሳተፍ ያስፈልጋል። የተለያዩ ስትራቴጂዎችን መቅረጽ፣ የተለያዩ የኮሚኒቲ ኤቨንቶችን ማዘጋጀት፣ እራሳችን በመሪነት ወደፊት መምጣት መራጭን ብቻም ሳይሆን ተመራጭ ምንድን ነው። ቅድም እንዳልኩ የስኩል ቦርድ ምርጫ አለ። ሜር ሆኖ መወዳደር ይቻላል። እዚህ ሀገር የስቴት ሴነተር ሆነህ መወዳደር ትችላለህ። ግዴታ እዚህ ሀገር አልተወለድኩኝም ወይም ደግሞ ትውልደ ኢትዮጵያ ነኝ ስላል ለፕሬዚደንትነት እንኳ መወዳደር ህልሙ ፍላጎትም እንኳን ባይኖርም በአካባቢያችን ባሉ ምርጫዎች መሳተፍ እንችላለን። በጣም እንደው በትንሽ እንኳ የስኩል ቦርድ አባል መሆን መሳተፍ እንችላለን ማለት ነው። ስለዚህ መራጭነት ብቻ ሰራሁ ተመራጭም እስከ መሆን ድረስ መሄድ መቻል አለበት። የኛ ኮሚኒቲ እያየን የምናያቸው አንዳን ለውጦች አሉ፣ ኦፍኮርስ በተለያዩ ስቴቶች ግን፣ አሁን ያ የበለጠ ደግሞ መስፋት መቻል አለበት። እኛ መሪ ያስፈልገናል። ኢትዮጵያን ኮሚኒቲ የሚወክል ብቻም ሳይሆን እንደ ሀገር አሜሪካንን ትምህርት ቤቶቻችን በምሄርነት ደረጃ ሊሆን ይችላል። ስቴት የተለያዩ ኦፊሶች ወክሎ ሊሆን ይችላል። የኛ ማህበረሰብ እዛ ውስጥ በመናጭነት ብቻ ሳይሆን በተወዳዳሪነትም ጭምር ወደፊት መምጣት አለበት ማለት ነው። ተሳትፎም ከዛ ጋር የተገናኘ ይሆን አለበት ማለት ነው። ማክሰኞ በሚካሄደው የአሜሪካ ምርጫ የቀድሞ ፕሬዚዳንት ዶናልድ ትራምፕ ሪፐብሊካንን፣ እንዲሁም ምክትል ፕሬዚዳንት ካማል ሃሪስ ደግሞ ዲሞክራት ፓርቲዎችን ወክለው ለፕሬዚዳንትነት እየተወዳደሩ ይገኛል። አሜሪካውያንም አርባ ሰባተኛ ፕሬዚዳንታቸውን በድምጻቸው ይወስናሉ። ለአሜሪካ ድምፅ አስማማዬ ነው። ዋሽንግተን ዲሲ። በመጪው ማክሰኞ ጥቅምት 26 2017 ዓ ም 47ኛው የዩናይትድ ስቴትስ ፕሬዚዳንት ሆኖ ለቀጣዩ አራት ዓመታት የሚያገለግለውን ፕሬዝዳንት ለመምረጥ አሜሪካውያን ድምፅ እየሰጡ ይገኛሉ። ይህን አስመልክቶ የአሜሪካ ድምፅ ያዘጋጃቸውን ልዩ ልዩ ዘገባዎች ነው እየተከታተላችሁት ያላችሁት። ወደ ተከታዩና የዘንድሮው የአሜሪካ ምርጫ ከሌሎች ምርጫዎች የሚለይበትን ጉዳዮች ወደሚዳስሰው ዝግጅት ከማለፋችን በፊት ግን ትንሽ በሙዚቃ እረፍት አድርገን እንመለስ። ጥሩ አብነት አጎናፍር ባይ ባይ እያለ የተጫወተውን ቆየት ያለ ዜማ ሰምተን እንመለሳለን። ከመስታወት ጋር መልካም ቆይታ የለም ቅር ለይ ሁሉም ነገር ስላደበቅሽ እያወቶኝ መከፋቴ አሳስቦኝ ነው ብቸኝነት ተደስቼ እንድታይ ሞክሪ ያለ ያለ በኔ ብለሽ عندنا and the bei der አብነት ሙዚቃ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ። የዘንድሮው የ2024 ፕሬዚደንታዊ ምርጫ ከስከዛሬዎቹ ምርጫዎች የሚለይባቸው ነገሮች ምንድን ናቸው? የአሜሪካ ድምፅ ያነጋገራቸው እንደ ኔቫዳ፣ ጆርጂያና ቨርጂኒያ ግዛቶች ነዋሪ የሆኑ ኢትዮጵያ አሜሪካውያን የዘንድሮ ምርጫ ካለፉት ምርጫዎች የተለየ መሆኑን ይናገራሉ። እንዲሁም የዘንድሮ ምርጫ ውጥረትና ስጋት የተሞላበት የተካረረ ወገንተኝነት የታየበት የምርጫ ሂደት አስተባባሪ በጎ ፈቃደኞች የበዙበት መሆኑን ትውልደ ኢትዮጵያውያን አሜሪካውያኑ ነግረውናል። ከዚህ በፊት በነበሩ ምርጫዎች ልዩነቶች የሚታዩት በፖለቲካ ፓርቲዎች ሲሆን አሁን ግን በግለሰቦች ደረጃ ሰፍተው የእርስ በርስ ልዩነቶች ምክንያት መሆናቸውንም እነዚሁ መራጮች ገልጸውልናል። ደረጀ እንግዲህ ከቨርጂኒያ አቶ አያሌው ከበደንና ወይዘሮ አያንቱ መገርሳን ከቬጋስ ወይዘሮ ፈለገ ደምሴንና ከጆርጂያ ደግሞ ወይዘሮ ቤተልሔም ተመስገንን አነጋግረህ ወዳሰናደኸው ዘገባ ንለፍ። ዩናይትድ ስቴትስ ውስጥ ከሰላሳ ሁለት ዓመታት በላይ መኖራቸውን የገለጹልን የቨርጂኒያ ነዋሪ የሆኑት አቶ አያለው ከበደ በርካታ ምርጫዎችን በመራጭነት መካፈላቸውንና መመልከታቸውን ይናገራሉ። በዚህኛውም ምርጫ ቢሆን የትኛውም የፖለቲካ ፓርቲ ቢሳተፍ የአሜሪካን ብሔራዊ ጥቅም አስመልክቶ የተለየ ልዩነት ሊኖር አይችልም ይላሉ። በእውነቱ እንግዲህ አሜሪካ ነገር አሁን ከአንድ ሰላሳ ሁለት ዓመት በላይ ሆነኝ። የተለያዩ ምርጫዎችን ታዝቤያለሁ። ብዙ ጊዜ በሁለቱ ፓርቲዎች፣ በዲሞክራቶች እና ሪፐብሊካን ፓርቲ መካከል ያለ ክርክር ብዙ ጊዜ የአሜሪካን ናሽናል ኢንተረስት መሰረት ያደረገ ነው፣ ብሔራዊ ጥቅምን መሰረት ያደረገ ነው እና በብሄራዊ ጥቅም ላይ ማንኛውም ፓርቲ ቢመረጥ የውጭ ፖሊሲውም ሆነ ሁለመናው የሚመሰረተው በአሜሪካ ብሔራዊ ጥቅም ላይ ስለሆነ ብዙ ልዩነት የሚኖር አይመስለኝም። ይሁን እንጂ በዘንድሮ ምርጫ በበጎም ሆነ በስጋት የተመለከቷቸው የተለዩ ነገሮች መኖራቸውን አቶ አያሌው ይናገራሉ። ነገር ግን በዘንድሮ ምርጫ ላይ አንደኛ የጥላቻ ፖለቲካ በጣም ከፍተኛ የጥላቻ ፖለቲካ፣ ዘረኝነት፣ ለይ መጤ የሚባለውን ኢምግራቱን የማጥላላት ለማጥፋት የመሞከር ኢንቴንሽን፣ ዓላማ ያለው ከሰብአዊነትም አንጻር ማህበራዊ ጥቅሞችን አንፃር ሲታይ ብዙ አልተመቸኝም። በሌላ በኩል ደግሞ የዲሞክራቲክ ፓርቲው ተወካይ አንድም ሴት በመሆኗ ሁለተኛም ደግሞ ጃማይካዊና ኢንዲያዊ ከሆኑ ቤተሰቦች የተፈጠረች በመሆኗ እና እንደዚህ አይነት ፕሬሲደንትም ስላልነበረ በአሜሪካ ታሪክ ውስጥ ይሄም ራሱ አትራክት አድርጎኛል። የአሁኑም ምርጫ ለየት የሚያደርገው በቀደሙት ምርጫዎች ክፍፍሉ በፖለቲካ ፓርቲዎቹና በአጀንዳዎቹ መካከል የነበረ ሲሆን በዚህ ምርጫ ግን ልዩነት በሰዎችና በመራጮች መካከል ሆኗል፣ የሚሉት ሌላይቱ ይቱ የቨርጂኒያ ነዋሪ ወይዘሮ አያንቱ መገርሳ ናቸው። የአሁኑ ምርጫ ትንሽ ተበድላል በሁለቱም ሳይት ቢኮዝ አታይም ምንም ኮመን ግራውንድ አታይም። ከሁለቱም በኩል የምትፈልገውን ሁለት ፈልጋቸው ሁለት የተከፋፈለ ነገር አለ በሁለቱም ሳይድ። ትንሽ ደግሞ ግን የሚከብደው በነሱ ኦፒኒየን የህዝቡ መከፋፈል ያሰጋሃል። ምንም ከባድ ነገር ሆኖ የሚታየው ደግሞ ምንድ ማቹ የሆነ ነገር አታይም። ይሄኛው ከእስከዛሬዎቹ ምርጫ ምን የሚለየው ነገር ያለ ይመስልሻል? የሚለየው ሰው ዲቫይድ ሆነ። ብሎ ፓርቲ ነበረ፣ ፓርቲ ፈልገውን ነገር። አሁን ግን ሰው ወደ ሌላ ኤክስቴንት ወስዶታል። በቃ ኖት ኦንሊ ፓርቲ ላይ ብቻ አይደለም። ኢትስ ላይክ ዲቫይደድ የሆነ ይመስላል። አት ዘ ሴም ታይም ደግሞ እንደውም የተያያዘ ነው። አይ ዶንት ኖ የሚፈልገውንም ፐርፐዙ ምን እንደሆነ የጠፋ ይመስለኛል። በዚህ ፐርፐዝ አለ። ይህን የምመርጥበት ምክንያት ይህን ነው የሚከተሉ ፓርቲ ቢኮዝ ኦፍ ዛት አያግሪ ዊዝ ዲስ ፓርቲ ትላለን። አሁን ግን ይ ኢ ነው ች ፓርቲ ኮን ፎ በቃ ምንድን ነው የምመርጠው? ምንድን ነው የምፈልገው ከዚህ ፓርቲ ብለህ የምታየው ነገር የለም። ወይዘሮ አያንቱ በሁለቱ እጩዎች ወይም ፓርቲዎች መካከል ያለው ልዩነት በግልጽ ስላልተብራራ አጀንዳቸውን ራሱ ለመለየት ከባድ ሆኗል ይላሉ። ለእኛ ምንድን ነው ጥሩ ሜሴጅ ይዞ መጥቶ የሚያስታርቅ ሀገራችንም ላይም ዓለም ላይም የሚያስታርቅ ነገር ይዞ የመጣው የትኛው እንደሆነ ለማስተዋል በጣም ይከብዳል። ባለው ሲቹዌሽን አሁን ዓለም ላይ ባለው ሁኔታ ማለት ግን ካየ በኢኮኖሚም በሌላ ነሰሰሪ ነገሮች ላይ በአግንዲቪዋል ምን ብለው የትኛውን ፓርቲ እንደምታይ እንደምትመርጥ የትኛውን ፓርቲ ላይ ፎከስ እንደምታረግ የሚከብድ ጊዜ ሆኗል። ምርጫ በመጣ ቁጥር በመራጭነት የሚሳተፉ መሆኑን የተናገሩት የቬጋስ ነዋሪ ወይዘሮ ፈለገ ደምሴ የዘንድሮው ምርጫ ያው እንደ ወትሮ ሁሉ ስልጣን ለመያዝ የሚደረግ ሽኩቻ የሆነና ውሸት የበዛበት በመሆኑ ምንም አዲስና የተለየ ነገር እንዳላዩበት በመግለጽ ከሁለቱ መጥፎዎች አንዱን እንደ መምረጥ መሆኑን ይናገራሉ። ፓወር ላይ ለመቀመጥ የምትፈልገውን ነገር እንዲደረግ ለምትፈልገውን ነገር በሞላ ጎደል ይነግሯል። ከገቡ በኋላ ግን ራሳቸውን ነው የሚያደርጉት። ስለዚህ ከሁለቱ ማን ይሻላል ብለህ ብታመው በአሁኑ ፕሬዚደንታዊ ምርጫ ብርቱ ፉክክር ከሚደረግባቸው ክፍለ ግዛቶች መካከል አንዱ በሆነው እሳቸው በሚኖሩበት ኔቫዳ ትልቅ የምርጫ መቀስቀሻ ሆነው የሚነገረው ኢኮኖሚውና የድንበር ጉዳይ መሆኑን የተናገሩት ወይዘሮ ፈለገ የሚነገሩት ነገሮች እውነት ናቸው ብለው ባያምኑም ኢኮኖሚ የሚሻለው ይህ ቢመረጥ ነው፣ ይሄ እንደዚህ ነው እያሉ ይላሉ። ኢኮኖሚው ነው እሱና ቦርጃ ነው። ለእርሶ አንገብጋቢው ጉዳይ የትኛው ነው? እኔ ኤዱኬሽን ቦርደር፣ ኢኮኖሚ ትምህርት ቤት ላይ ከህጻናቶች አምጥቶ ያን ነገር ሴት ነው ወንድ ነው መሆን ምትፈልጊው እያሉ ከልጅነታቸው ጥሩ ነገር ማስተማር ሳይንስ ስንት ነው ኢንቨንተር ፕሮዲስ ማድረግ ስንችል አይ ዶንት ቢሊቭ እና ፓርት እሱ ነው የመጀመሪያ እሹ ነው ስ ቢገስት ኢንፎርሚ ወይዘሮ አያንቱ በዚህ ምርጫ ሁለቱም ፓርቲዎች ስለ አጀንዳዎቻቸው ዝርዝር ነገሮች ሲናገሩ አለመታየቱን ወገንተኝነት እንዲበዛ አድርጎታል ይላሉ። ስለ ኢኮኖሚ፣ ስለ ፎሪን አፌርስ፣ ስለ ኢሚግሬሽን ምንም ዲቴል የሆነ ወይ ስለ ሄልዝም ካየ በደንብ ዲቴል ሆኖ የተሰጠ ኢንፎርሜሽን ስለሌለ ባያዝ ትሆናለን። ያ ነው የአሁኑ የሚሰብደው ያንን ነው ነስ ያደረጉ። በዚህ ምርጫ የተሻለ ዝርዝር ማብራሪያ ሰጥተናል የሚሉትን የዲሞክራቶችን ማብራሪያ ሳይቀር እንደማይቀበሉ በመግለጽ አያንቱ ይከራከራሉ። አሁን ለምሳሌ ዲሞክራቶች ላይ አሁን የምናያቸው በፎሪን አፌርና በኢኮኖሚ ላይ ብዙ አያወሩም። እነሱ እያሉን ይሄ ነገር የተፈጠረው ስለዚህ የዲሞክራሲ ሹ ነው የሚሆነው፣ እሱ ላይ በደንብ ማውራት አለባቸው። ያንን ግን አያልተናገሩ በሱ አንድ ዳውት የሚኖረኝ እሱ ላይ ነው። አሁን ራሱ ኢኮኖሚና እንደገና ፎሪን አፌር ላይ ያላቸው ውሉችን በደንብ አያስረዱንም። ለምን ሆነ፣ እንዴት ሆነ፣ ምንድን ነው ያመጣው ነገር የሚባል ነገር የለም ወይ፣ ምንድን ነው የምናደርገው ፊውቸር አክሽናችን ምንድን ነው ብሎ ብዙ ዲስከስ አያደርጉ። ወይዘሮ ፈለገ በዚህኛው ምርጫ የአሜሪካን ህልም የማስቀረት ሰዎችን እኩል ያለማየት እና የምርጫ ተሳትፏቸውን የመገደብ ነገር ጎልቶ የታየበት መሆኑን እንደተመለከቱ ይናገራሉ። ሴትም ሆነ ወንድም ሆነ ሪፐብሊካን ዲሞክራት፣ እያንዳንዱ ሰው አሜሪካ ላይ እንደሚሉት ማለት ነው። አሜሪካን ድሪም አቅሙ ካለው ችሎታው ካለው እውቀቱ ካለው ተወዳድሮ ማንም ሰው ፕሬዚዳንት መሆን ይችላል እዚህ ሀገር እስከ ተወለደ ድረስ። ግን ያንን ራይት ሊወስዱት የፈለጉ ይመስለኛል በአሁኑ ሰዓት። በዘንድሮ ምርጫ ከባድ ክፍፍል የታየበት ነው የሚሉት አያንቱ በምርጫ መድረኮቹ እየወጡ የሚናገሩ ሰዎች የሚናገሯቸው ነገሮች ጥሩ ስሜት የማይፈጥር መሆኑ በብዛት የታየበት መሆኑንም አንስተዋል። ምርጫው ራሊያቸው ላይ የወጡ የሚናገሩ ሰዎች ከሚናገሩት አስተያየት አንጻር ትንሽ ፍርሃት አለ ትንሽ እንዲያውም ትንሽም የሚሆነው ሎ ይከበራል በሚል በማሰብ ነው። ንባዲ አባብ ዘሎ የሚለውን ነገር በመከተል ነው እንጂ አሁን ከምናየው አንጻር ሰው ከመከፋፈሉ ያሰራኛል ያሰጋኛል። እንግዲህ ምንም ማድረግ አትችልም። የሚቻለውን አንተ ከራስህ ነው መጀመር ያለብህ፣ ራስህን ከዛ ነገር መጠበቅ ነው ዋና። በአሁኑ ምርጫ ክፍፍል እየበዛ በመምጣቱ ከልጆቻችን ጋር እንኳን ለመነጋገር አስቸጋሪ ሆኗል ይላሉ ወይዘሮ አያንቱ። ያው እኔ ልጆች አሉኝ። አንደኛዋ ልጄ ለምርጫ ደርሳለች እና ከእሷ ጋርም ዲስከስ እናደርግ። አሁን ልጆቹ በሚሰጡ አስተያየት ላይ ፎርስ ማድረግ አትፈልግም። የራሳቸውን ዲሲዥን እንዲወስዱ ታረጋለህ በፊት የሚሆን ይሄኛው በዚህ በዚህ ምክንያት ነው ይሄን አድርጉት ልነበር ወይ ለራስም ያልነበረ የምትወስደው አሁን ግን ያን ለማለት እንኳን እኒ የከብድ ደረጃ ላይ ደርሰናል። የአሁኑ ምርጫ ላይ ማለት ይህን የመሰሉ ስጋቶችና ቅሬታዎች በመኖራቸውም ይሁን በሌላ ምክንያት በዘንድሮ ምርጫ በበጎ ፈቃደኝነት የተሰማሩ በርካታ ዜጎች መኖራቸውን በአትላንታ ጆርጂያ ነዋሪ የሆኑት ወይዘሮ ቤተልሄም ተመስገን ይናገራሉ። ብዙ ሰዎች አንድ በጣም የሰማሁት ነገር ቫለንቴር በማድረግ በሁለቱም ካምፔኖች ቫለንቴር ለማድረግ በማድረግ ለምሳሌ፣ ስልክ በመደወል ሰው መጥቶ ወጥቶ እንዲመርድ ወይ ደግሞ በየአካባቢው እየሄዱ ሰዎች እንዲመዘገቡ ለመመጥ እንዲመዘገቡ፣ አንዳንድ ቦታዎች ደግሞ ለምሳሌ ቤተ ክርስቲያኖች እሁድ እሁድ የቤተ ክርስቲያን ሰርቪስ ካላቸው በኋላ ከዛ በኋላ ወጥተው እንዲመርጡ። ይሄ እንኳን እንደዚህ አይነት ከቤተ ክርስቲያን በኋላ የሚያደርጉት ሞስተታም የዲሞክራት ፓርቲ ነው። በሱ በኩል ትልቁ ነገር እየሰማሁት ሰው በጣም ቫለንቲር በማድረግ ሰውን እየቀሰቀሰ እንዳለ አቃለሁኝ በአሁኑ ጊዜ ትልቁ የምሰማው ነገር እሱ ነው። በብዙ ሚሊዮኖች የሚቆጠሩ መራጮች የሚሳተፉበትና በጉጉት የሚጠበቀው ፕሬዚደንታዊ ምርጫ ማክሰኞ ህዳር 26 በአውሮፓውያኑ ዘመን አቆጣጠር ጥቅምት አምስት በመላው ዩናይትድ ስቴትስ ይካሄዳል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። በተከታይ ደግሞ ከዩናይትድ ስቴትስ ውጭ የሚኖሩ አሜሪካውያን በአሜሪካ በሚካሄዱ ምርጫዎች እንዴት ይሳተፋሉ የሚለውን እንመለከታለን። ኢትዮጵያ በሚገኘው የአሜሪካ ኤምባሲ የሚሰሩ አሜሪካውያን ከሀገራቸው በብዙ ሺህ ኪሎ ሜትር ርቀት እየኖሩም ቢሆን በዩናይትድ ስቴትስ ለሚካሄደው ፕሬዝዳንታዊ ምርጫ እየተዘጋጁ ሲሆን ከሀገራቸው ውጪ መኖራቸው በድምፅ አሰጣጥ ሂደቱ ላይ ልዩ አመለካከቶችን ለማንጸባረቅ እንደሚያስችላቸው ያመለክታሉ። አዲስ አበባ የሚገኘው ዘጋቢያችን እስክንድር ፍሬው በዚህ ዙሪያ ያደረሰንን ዘገባ እንደሚከተለው አጠናቅሬዋለሁ ቀጥሎ ሰማያዊ መረጃዎቿን ለመጠበቅ ስትል የመጀመሪያ ስሟን ብቻ እንድንጠቀም የጠየቀችው ኢቫ በዲፕሎማሲ ስራ ከመሰማራቷ በፊት የአካባቢ ጥበቃ ተሟጋች የሕግ ባለሙያ ነበረች። ትውልዷ ከአሜሪካ ግዛቶች አንዱ በሆነው ሜሪላንድ ሲሆን አሁን አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ ትሰራለች። በስራ ምክንያትም እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በሀገሯ ምርጫ የምትሳተፈው በውጭ ሀገር ሆና ነው። ድምጽ መስጠት የሀገር ፍቅር ማሳያ ነው የምትለው ኢቫ በአሜሪካ ምርጫዎች ላይ መሳተፍ ስለ አሜሪካ የምርጫ ሂደት ለሌሎች ለማሳወቅና ለማስተማር እድል እንደሚሰጣትም ትገልጻለች። I think America is, uh, America is in a sort of a unique position. እኔ እንደማስበው የተቀረው ዓለም በዩናይትድ ስቴትስ ለሚካሄዱ ሁሉም ምርጫዎች ከፍተኛ ትኩረት መስጠቱ አሜሪካን በልዩ ስፍራ ያስቀምጣታል። ስለዚህም ስለ ዝግጅቱና የምርጫ ሂደቱ ወቅታዊ መረጃዎችን ከማግኘት በተጨማሪም ብዙ ጊዜያችንን ስለ ምርጫው አካሄድና ስለ ፖለቲካ ሂደታችን ለሌሎች ለማስረዳት እናውላለን። ሶመርቪል ኢቫንስ በቨርጂኒያ ግዛት የተመዘገበ መራጭ ነው። በአፍሪካ መኖሩ በተወሰነ መልኩ ከአሜሪካ ፖለቲካ እንደተገለለ ሆኖ እንዲሰማው ቢያደርገውም ሙሉ ለሙሉ ግን እንዳልተነጠለ ይናገራል። በተለያዩ ድረ ገጾች በሚያገኛቸው ዜናዎችና ከቤተሰቦቹ ጋር በሚያደርጋቸው የቪዲዮ ግንኙነቶች መረጃዎችን ያገኛል። በውጭ ስትኖር ትንሽ ሰጥ ያለ ነው። ያለማቋረጥ የሚመጡ ማስታወቂያዎች፣ የስልክ ጥሪዎችና የመሳሰሉት አይደርሱንም። ኢቫንስ የፖለቲካ አመለካከቱን ከማካፈል ይቆጠብ እንጂ የምርጫ እጩዎች የሚያቀርቧቸው የፖሊሲ አማራጮች አስፈላጊ መሆናቸውን አበክሮ ይገልጻል። ያለፉትን አስራ አምስት ዓመታት በውጭ የኖረችው ሌላዋ የኤምባሲው ሰራተኛ ማርጆን ካምራኒ በበኩሏ በቴኔሲ ግዛትና በዋሽንግተን ዲሲ ድምፅ መስጠቷን ትናገራለች። እጩዎች በሀገር ውስጥና በውጭ ጉዳይ ፖሊሲዎች ላይ ያላቸውን አቋም ለማወቅ ፍላጎት እንዳላትም ትገልጻለች። ሁለቱ እጩዎች የሚያስቧቸውን ጉዳዮች መከታተል እወዳለሁ። በተጨማሪም አሜሪካውያን ላይ ተጽዕኖ የሚያሳድሩ ኢኮኖሚ፣ ስደት፣ ህገ መንግስትና ህገ መንግስታዊ ከለላ የመሳሰሉ ጉዳዮችንም እከታተላለሁ። በኦሪገን ግዛት ተወልዳ ላደገችውና አሁን በዩናይትድ ስቴትስ የልማት ተራድኦ ድርጅት ወይም ዩኤስኤድ ለምትሰራው ክርስቲና ስሚዝ በውጭ አገር እየኖሩ ድምጽ መስጠት የተለየ ልምድ ነው። ራሷን የዜና ሱሰኛ ብላ የምጠራው ስሚዝ በዚህ ሰዓት አሜሪካ ብትኖር ኖሮ በምርጫው በበጎ ፈቃደኝነት ታገለግል እንደነበር ትናገራለች። ያ ይናፍቀኛል። ከጓደኞቼ ጋር እየተገናኘ ስለ ተለያዩ ጉዳዮች እናወራ ነበር። አሁን እዛ ያለው ጉጉትና ወሬ ይናፍቀኛል። ስሚዝ አክላ በበርካታ ሀገሮች ውስጥ መኖር ለድምፅ መስጠት መብቶች ትልቅ ዋጋ እንድትሰጥ እንደረዳት ትገልጻለች። በአምስት የተለያዩ ሀገራቶች ከኖርኩኝ በኋላ ሁሉም ከውጭ ሆኖ ድምፅ የመስጠት እድል እንደሌለው ተረድቻ አለው። ድምፅ መስጠት ለሁሉም ቀላል አይደለም። በተጨማሪም በተለይ እንደ ሴቶች ጉዳይ በመሳሰሉ ሰፊ የምርጫ ጉዳዮች ላይ መሳተፍ ልዩነት እንደሚያመጣ ተረድቻ አለው። ሴቶች ግማሹን የሰማይ ክፍል ይይዛሉ የሚል አባባል አለ። የሴቶች ጉዳይን ካልተወከለ በህጻናት እንክብካቤና በሴቶች ውሳኔ ሰጭነት ጉዳዮች ላይም የበለጠ ፈታኝ ጊዜ ይኖረናል። የዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ እየተቃረበ ባለበት ወቅት በኢትዮጵያ የሚኖሩት እነዚህ አሜሪካውያን ምንም እንኳን ከሀገራቸው ርቀው ቢኖሩም በቅርበት መከታተላቸውን ቀጥለዋል። ድምጻቸው ልክ እንደነሱ ከሀገራቸው ውጭ የሚኖሩ አሜሪካውያን ጋር ተደምሮ መጪው የአሜሪካ ፕሬዝዳንት ማን እንደሚሆን በመወሰኑ ሂደት ወሳኝ ሚና ሊጫወት ይችላል። በእስክንድር ፍሬው ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከፊታችን ማክሰኞ የሚካሄደውን የዩናይትድ ስቴትስ ምርጫ አስመልክቶ የእሁድ ምሽት መስታወት መሰናዷችን ያሰናዳው ዝግጅት ይህን ይመስል ነበር። ፕሮግራማችንን ከማጠናቀቃችን በፊት ግን ስንብታችን በደረቁ እንዳይሆን ኢዮብ መኮንን ደብዝዘሽ እያለ የተጫወተውን ዜማ ለአድማጮቻችን እንጋብዛቸው። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ አብራችሁን ስለቆያችሁ እናመሰግናለን ሰላም ደህና ደሩ